ትኩረት በአፍሪካ። የደቡብ አፍሪካ ፕሬዝደንት ጄኮብ ዙማ የሚያጋጥሟቸውን ጠንካራ የፖለቲካ ቅሌቶች በሙሉ እንደሚቋቋሙ በተደጋጋሚ አሳይተዋል። የሀገሪቱ ገዢ ፓርቲ የአፍሪቃውያን ብሔረተኞች ኮንግረስ በምህፃሩ ኤኤንሲ ባለፈው የሳምንት መጨረሻ ለሶስት ቀናት ባካሄደው ስብሰባ ላይ አንዳንድ የፓርቲው አባላት በፕሬዝደንት ዙማ ላይ የመታመኛ ድምፅ እንዲካሄድ ማመልከቻ አቅርበው ነበር። ይሁንና ምንም እንኳን ፕሬዝደንት ዙማ በምግባረ ብልሹነት የሚያስጠይቋቸው በሀገሪቱ የታወቁ ባለተቋም ከሆኑት ከጉብታ ቤተሰብ አባላት ጋር በኢሜይል ተለዋውጠዋቸዋል የተባሉ መልእክቶች ሰሞኑን ሾልከው መውጣታቸው ቢሰማም በአንጻራቸው የቀረበው የመታመኛ ድምፅ ማመልከቻ በታማኞቻቸው ድጋፍ አማካይነት ተቀባይነት አቷል። ሁለት የደቡብ አፍሪቃ ዕለታዊ ጋዜጦች ፕሬዝደንት ዙማ ያን ያህል ጥሩ ስም ከሌላቸው ባለተቋሙ የጉፕታ ቤተሰብ ጋር በኢሜይል ከተለዋወጧቸው መልእክቶች አንዳንዱን በይፋ ያወጡበት ድርጊት በመላይቱ ሀገር ትልቅ ቁጣ ቀስቅሷል። በኢንተርኔት የዜና ገጽ ያለው ዴይሊ ማቨሪክም ሌሎች ፕሬዝደንት ዙማ ተለዋወጧቸው የሚላቸውን ተጨማሪ ኢሜይል መልዕክቶችን በቅርቡ ለንባብ እንደሚያቀርብ ማስታወቁም የሕዝቡን ቁጣ ይበልጡን አባብሶታል። ይሄው የኢንተርኔት ድረገጽ ስኮርፒዮ የተባለ አዲስ መርማሪ ቡድን አቋቁሟል። ከዚህ በተጨማሪም ከባለ ተቋሙ የጉብታ ቤተሰብ ጋር ያለውን የፕሬዝደንት ዙማ ግንኙነትን በሚመለከት በእጁ እያሉና ሾልከው የወጡ የኢሜይል መልእክቶችን እንዳይሰረዙበት በአሁኑ ጊዜ ከደቡብ አፍሪቃ ውጭ በሚገኝ አንድ የመረጃ ማጠራቀሚያ ቋት ውስጥ ማስቀመጥ መጀመሩን አመልክቷል። ከፕሬዝደንት ጄኮብ ዙማ ጋር ወዳጅ የሆነው የባለተቋሙ ጉብታ ቤተሰብ በፕሬዝደንቱ አመራር ላይ ተጽዕኖ ማሳረፉ ከብዙ ጊዜ ወዲህ የሚታወቅ ነው። አሁን ሾልከው ወጥተዋል የሚባሉት የኢሜይል መልእክቶች የህንድ ዝርያ ያለባቸው የባለተቋሙ ጉፕታ ቤተሰብ በደቡብ አፍሪቃ መንግስት ስራ ውስጥ ያሳረፈው ተጽዕኖ ምን ያህል ስር የሰደደ መሆኑንና የሀገሪቱ ፕሬዝደንትንና አንዳንድ ሚኒስትሮቻቸውንም እንዴት እንደተቆጣጠሯቸው በግልጽ አሳይተዋል። ሰፊ ተነባቢነት ያላቸው የታወቁት የደቡብ አፍሪካ ዕለታዊ ጋዜጦች ሲቲ ፕሬስ እና ሳንዴይ ታይምስ ፕሬዚደንቱ የስልጣን ዘመናቸውን ሲያበቁ ኑሯቸውን በዱባይ ለመምራት እቅድ እንዳላቸው የኢሜይል መልእክቶችን በመጥቀስ አጋልጠዋል። ከዚሁ የፕሬዝደንቱ እቅድ በስተጀርባ የባለተቋሙ ጉብታ ቤተሰብ እጅ እንደሚገኝበት ይገመታል። ሰንዴይ ታይምስ ፕሬዚደንት ዙማ የተባበሩት የአረብ ኤሚሮዎችን ሁለተኛ የመኖሪያ ቦታቸው ለማድረግ እቅድ እንዳላቸው ለአቡ ዳቢ አልጋ ወራሽ የጻፉትን አንድ ደብዳቤ በአምዱ አስፍሯል። በደብዳቤው መሰረት ፕሬዚደንት ዙማና ቤተሰባቸው በቀረበላቸው ሀሳብ መሰረት መኖሪያቸውን በተባበሩት የአረብ ኤሚሮች በሚያደርጉበት ጊዜ የአልጋ ወራሹን ከለላ ማግኘት እንደሚፈልጉ ጽፈዋል። ይፋ የወጣው ደብዳቤ እንደጠቆመውም ደብዳቤውን ያረቀቀው የጉብታ ቤተሰብ ነው። የፖለቲካ ተንታኞች እንደሚገምቱት ፕሬዝደንት ጄኮብ ዙማ ወደ ዱባይ ሄደው ለመኖር ማሰባቸው ስልጣናቸውን በሚያበቁበት ጊዜ ያለመከሰስ ዲፕሎማሲያዊ መብታቸውን ስለሚያጡ ያኔ ሊነሳባቸው ከሚችል የሕግ ጥያቄ ለማምለጥ ነው። ይሁንና ፕሬዚደንት ዙማ ስልጣናቸውን በሚያበቁበት ጊዜ በትውልድ አካባቢያቸው እንካንድላ በሚገኘው የናጠጠ መኖሪያ ቤታቸው ብቻ እንደሚኖሩ ከወዲሁ አመልክተዋል። ዙማ ይህንኑ መኖሪያ ቤታቸውን በመንግስት ገንዘብ አሳድሰው በማሰራታቸው ብዙ ክርክር ተነስቶና ክስ ተመስርቶባቸው ወጪውን መልሰው እንዲከፍሉ የሀገሪቱ ፍርድ ቤት መበየኑ የሚታወስ ነው። የፖለቲካ ተንታኙ ዳኒኤል ስልክ የፕሬዝደንት ጄኮብ ዙማ ወደ ዱባይ ሄዶ የመኖር እቅድ እውን ሊሆን መቻሉን አብዝቶ ይጠራጥረዋል። ዙማ ከስልጣን ዘመናቸው ፍጻሜ በኋላ ለመከተል የወጠኑት ስልት ተግባራዊ ሊሆን ይችላል ብዬ አላስብም። የኢሜል መልእክቶቹ ትክክለኛ ባይሆኑም እንኳ እቅዳቸው ተጋልጦባቸዋል። ጉዳዩ አንዴ ይፋ በመውጣቱም የመገናኛ ብዙኃን ጉዳዩን በቅርብ መከታተላቸው ሊያስፈጽሙ አይቀርም። ኢሜሉ ትክክለኛ ሆነም አልሆነ ግን ጉዳዩ በቀረው የፕሬዝዳንቱ የስልጣን ዘመን ላይ ጥላ መጣሉ አይቀርም። አሁን እንደሚታየው የደቡብ አፍሪቃ ፕሬዝደንት ጄኮብ ዙማ በፕሪቶሪያ የሚገኘውን የመንግስቱን ጽህፈት ቤታቸውን ለቀው የሚወጡ አይመስልም። የገዢው የአፍሪቃውያን ብሔረተኞች ኮንግረስ በምህፃሩ የኤኤንሲ አመራር ከፍተኛ አባል ዦዌል ኔትሲ ሂቴንሴ ባለፈው የሳምንት መጨረሻ በፕሬዚደንት ዙማ ላይ የመታመኛ ድምፅ እንዲካሄድ በፓርቲው ስብሰባ ላይ ያቀረቡትን ሀሳብ የፓርቲው ማዕከላዊ ኮሚቴ ውድቅ አድርጎታል። ባለፉት ስድስት ወራት ብቻ በዙማ ላይ የመታመኛ ድምፅ እንዲካሄድ ማመልከቻ ሲቀርብ ያለፈው የሳምንት መጨረሻው ሁለተኛ ጊዜ ነበር። የፓርቲው ማዕከላዊ ኮሚቴ በብዛት በዙማ ታማኞች የተያዘ ሲሆን እነዚሁ ታማኞቻቸው ፕሬዝደንቱን ከማንኛውም ቅሌት ከመከላከል ወደኋላ እንደማይሉ ተንታኙ ዳንኤል ስልክ ገልጸዋል። ኤኤንሲ ፕሬዝዳንት ዙማን የስልጣን ዘመናቸው ሳያበቃ በፊት ልቀቁ ለማለት በጣም ስጋት ያደረበት ይመስላል። ፓርቲው የቀድሞ ፕሬዝዳንት ታቦ ምቤኪን የአመራር ዘመናቸው ሳያበቃ በፊት ከስልጣን ባወረድበት ጊዜ ያጋጠመውን ችግር በሚገባ ነው የሚያስታውሰው እና ይህን ተሞክሮ ለመድገም ይፈልጋል ብዬ አላስብም። እያም ቢሆን ግን በፕሬዝደንት ዙማ አንጻር ስልጣናቸውን አስቀድመው እንዲለቁ ግፊቱ መጠናከሩ እንደማይቀር የፖለቲካ ተንታኙ ዳንኤል ስልከ ገምተዋል ኤኤንሲ ከሁለት ዓመት በኋላ በሀገሪቱ የሚካሄደውን ምርጫ የሚመለከት ጉባኤ የተያዘው 2017 ዓ ም ከማብቃቱ በፊት ያካሂዳል። ይህ አንዱ የፓርቲው ህገ መንግስታዊ ግዴታ ነው እና ፓርቲው ይህ መደረግ ያለበትን መደበኛ ሂደት ለመዝለል ወይም ለማቃወስ አስቧል የሚል ወቀሳ እንዲቀርብበት አይፈልግም። በዚህም ሆነ በዚያ፣ ኤኤንሲ በስድስት ወር ውስጥ አዲስ የፓርቲ መሪ ለመምረጥ ጉባኤ ያካሂዳል። ፕሬዚደንት ዙማ ባለፈው ሚያዝያ ወር የካቢኔ ሹምሽር ያካሄዱበት እርምጃቸው ትልቅ ቅሬታ ፈጥሮ እንደነበር አይዘነጋም። ያኔ በአንጻራቸው ትችት የሰነዘሩትን የሀገሪቱን ገንዘብ ሚኒስትር ፕራቪን ጎርደንን ሳይታሰብ አባረው ታማኝ ባሏቸው ማሉዚ ጊጋባ ተክተዋቸዋል። ፕራቪን ጎርደን የሀገሪቱ መንግስት ሰባ ቢሊዮን ዩሮ አውጥቶ ለመገንባት የያዘውንና የጉብታ ቤተሰብ ተቋም ዋነኛ ተጠቃሚ ሊሆን ይችል ነበር የተባለበትን የአቶም ኃይል ማመንጫ ተቋም ግንባታ እቅድ በጥብቅ ነበር የተቃወሙት። ሰሞኑን ሾልከው የወጡት የፕሬዚደንት ዙማ የኢሜይል መልእክቶችም የደቡብ አፍሪቃ የማዕድን ሚኒስትር ሞሴ ቤንዚ ዙዋኔ በጎርጎሪዮሳዊው 2015 ዓ ም እንዴት ወደ ስልጣን እንደመጡም በተጨማሪ አሳይተዋል። በኢሜይሎቹ መሰረት እዙዋኔ የሚኒስትርነቱን ቦታ ሊይዙ ሁለት ወራት ሲቀራቸው የግል የትምህርትና የስራ ታሪካቸው ወይም ካሪክለም ቪቲያቸው ለእይታ ወደ ጉብታ ተቋም ተልኮ ነበር። የጉብታ ቤተሰብ የደቡብ አፍሪቃ ካቢኔ አባላትና የባለተቋም ኃላፊዎች ለስራ ወደ ሌላ ቦታ በሚሄዱበት ጊዜ በተደጋጋሚ የጉዞቸውንና የሆቴል ወጪዎቻቸውን እንደሚሸፍኑ የኢሜይል መረጃዎቹ አመልክተዋል። የባለተቋሙ ጉብታ መረብ በመንግስቱ ስራ ውስጥ በጣም ስር መስደዱን ሌላው የፖለቲካ ተንታኝ ሲትሄምቢሌ ቤቴ ገልጸዋል። አሁን እያየን ያለነው ፕሬዝዳንቱን ከስልጣን ለማውረድ የሚያስችሉ ማስረጃዎች እየተሰበሰቡ መሆናቸውን ነው። ይሁንና ይህ እርምጃ በቀጥታ ፕሬዚዳንቱን ስልጣናቸውን እንዲለቁ ወደ መጠየቁ ወይም ከርዕሰ ብሔርነት ስልጣናቸው ወደ ማውረዱ ውሳኔ ይደርሳል ብዬ አላስብም። የአፍሪካውያን ብሔረተኞች ኮንግረስ ኤኤንሲ ማዕከላዊ ኮሚቴ ፕሬዚደንት ጄኮብ ዙማን ሙሉ ለሙሉ እንደሚደግፍ ከጥቂት ቀናት በፊትም በድጋሚ አሳይቷል። ያጋጠሟቸውን የፖለቲካ ቀውሶች ሁሉ እስካሁን የተቋቋሙት የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ሾልከው ወጡ በተባሉ የኢሜይል መልእክቶች ሰሞኑን የተጋረጠባቸውንም ችግር ወደኋላ ለማድረግ ቆርጠው ተነስተዋል። የደቡብ አፍሪካ መንግስትም ቢሆን የኢሜይል መልእክቶቹን የሐሰት መረጃዎች ሲል አጣጥሏቸዋል።